ሲያስጠልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ጋቢና ቤ ጀመረ። ለምሽቱ የያዝናቸውን ዘገባዎች እናስታውቃችሁ። እኔ ያው እድለኛ ነበርኩ፣ ወላጆች ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት በጻነቴ ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ። ስቴም ሲነርጂ በተሰኘ ተቋም አማካኝነት የኮዲንግ ስልጠና ከወሰዱ የሁለተኛ ደረጃ ወጣቶች መካከል አንዱ ነው የሰማ ነው። በምሽቱ ከነዚህ ወጣቶች ጋር ቆይታ እናደርጋለን። በሌላ በኩል ደግሞ በአየር ንብረት ለውጥ ላይ ተጽዕኖ እያሳረፈች ያለች እና በቅርቡ የሽልማቶችን የተቀዳጀች ወጣት እንግዳም በምሽቱ እናስተዋውቃችኋለን። ፋሽንና ስነ ውበት እንዲሁም ደግሞ ሌሎች ዘገባዎችን የተቀላቀሉበትን የምሽቱን መሰናዶ እየመራው ኤደን ገረመው አብራችሁ የምዘልቅ ይሆናል። ሰላም ጤና ስጥልኝ። በድጋሚ ጋቢና ቤ የነሐሴ ምሽት የሮብ ምሽት ነሐሴ 18 2014 ዓ ም መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። አብራችሁን ታምሹ ዘንድ በአክብሮት በድጋሚ እንጋብዛለን። ጻ ባለሙያ የሆነችው ህሊና ተክሉ በማህበራዊ ተሳትፎና ና የአየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅናን እያገኘች የመጣች ወጣት ናት። የማንዴላ ዋሽንግተን ፌሎሽፕ የቀድሞ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጠራ ሀሳቦችን የሚደግፈውም የቶኒ ኤልሚሉ ፋውንዴሽን ሽልማት አሸናፊም ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥን ለመቀነስ ለሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ምድር ሻምፒዮና እውቅናም አግኝታለች። ህሊና የበለጠ ትኩረት እንድታገኝ ያደረጋት ግን የኢትዮጵያ የግብርናን መልክን የመቀየር አላማ ያለው ሲድቦል የተሰኘው ድርጅት መመስረቷ ነው። ከሀብታሙ ስይም ጋር ቆይታ አድርጋለች። ሲድቦል ስንል ብይ በልጅነት በአፈር በምን ብይ እንሰራ ነበር አይደለ? ብይ ነው ሲድቦል ማለት። ያቺ ትንሽ ብይ ድሮ የምንጫወትባት፣ የተለያዩ አፈሮች እና የራሱ የሆነ ኮምፖስት ኑሮት ውስጡ ዘር ባህሏ ላይ አድርገን ገን በብይ መልክ የምናቀርበው ነው ማለት ነው። የኛው ዋና ስራችን ምንድው ችግኝን አንዱ ችግኝ መተካት ነው። ችግኝ አሁን የራሱ የሆነ መንገዶች ወይም ያሰራር መንገዶች ፕሮሰሶች አሉት ማፍላት የሚባለው ነገር አለ ብዙ ነገሮች አሉት እና እሱን የሚያስቀር መንገድ ነው ይሄ ጠቅልሎ አድርቆ መትከል ነው እኛ ላይ የሚሆነውና ሲድ ቦምቢንግ የሚባለው ደግሞ ቴክኒኩ ያተካከል መንገዱ ነው። ያተካከል መንገዱ ደግሞ ችግኝ አሁን ለምሳሌ ቆፍረን ነው ስልሳ ሳንቲም ወደ ውስጥ ተክለን የምናረገው። ሲድ ቦልስ ላይ እንዳልኩ ቀጥታ ሲድ ቦሉን ከሰራ ነው በኋላ አፈር ወይ ኮምፖስት ላይ ቁጭ ነው ከላይ ነው ቁጭ የምናረጋት ማለት ነው። እና ልክ ዝናብ በተለይ በዝናብ ወቅት ላይ ሴንተር ሲዷ ስለምናረጋት ሽርሽሮ ልክ ሲዷን ሲያገኛት ሲድ ቦምቢንግ የሚባለው የዛኔ ነው። አፈሩ ወደ መሬት ይዋሃድና እድገቷን ትቀጥላለች ማለት ነው። አዲስ አበባ ነው አሁን እየሰራን ያለነው ያለ ነው። የተለያዩ ዘሮችን እንደ አበባ፣ እንደ ዛፍ፣ አትክልቶች ወይም ቬጅቴብልስ የመሳሰሉትን ለአራት ዓመት ወደ ገጠሪቷ ኢትዮጵያ ተቀምጬ ሞክሬያለሁኝ። ይሄን ፕሮዳክት አሁን ሲሰራልን ግን አዲስ አበባ የወትሻለ ማርኬቱም እዚህ ነው በሚለው ወደዚህ መተናል ማለት ነው። ይህንን ድርጅት ለመጀመር መነሻ የሆናችሁ ምክንያት ምንድን ነው? እሺ ያው እኔ እንዳልኩ አርክቴክት ነኝ በሙያዬ እና የአይቢሲ ወይም አዲስ አበባ ዩኒቨርሲቲ ሕንፃ ኮሌጅ የሚባለው ነው የተማርኩት። እዛ ስማር አርኪቴክቸር ሕንፃ መገንባት ብቻ አይደለም፣ ብዙ ሰው እንደሚመስለው በጣም የተለያዩ ነገሮች ውስጥ እንማላለን፣ ሳይኮሎጂንም ጨምረው እና የዛኔ ነው እኔ ኢንትረስት ቢውልድ ማድረግ የጀመረው እና ከተመረኩኝ በኋላ ነው 2016 ላይ እንደአጋጣሚ የሊ ላይ ነው ኦንላይን ኮርስ ወሰድኩኝ። ከዛ ኤምባሲም ሰርተፊኬት ለመቀበል ሲሄድ በአየር ንብረት ላይ የሰሩ ፕሮጀክቶች ተለጥፈው ነበር እና ፕሬዘንት እያደረጉ ነበረ የየሊ ሜምበሮች ናቸው እና የዛኔ ነው ሂት ያደረገኝ ወይም ማሰብ የጀመርኩት፣ እንደ እኔ እዚህ ኤምባሲ እያየሁት ነው። ከዚህ ሲወጣ እንዴት ነው ወደ ህዝቡ የሚደርስ? የሚገራርሙ ፕሮጀክቶች ነው ያሉት እዛ። እና በዛ ነው እኔ የጀመርኩት። ከዛ በኤምባሲ ጋር አጋጣሚ ሰው አገኘው፣ እዛው መነጋገር ጀመርን። አብሬ ኮላብሬት አድርጌ ከዩስ ኤምባሲ ጋር መስራት ጀመርን እና ክላይሜት ቼንጅ አፍሪካ ወይ ሲሲኤን ከፈት ነው ማለት ነው። መጀመሪያ በዛን የተነሳ ነው የእሱም ደግሞ የነበረው መድረኩን ወይም ፕላትፎርሙን ነበር ክሬት የምናደረግላቸው ለወጣቱ እንዲያቀርቡ ፕሮጀክታቸውን ከመንግስት ኢንቲቲ ከምን ጋር መገናኘት ካለባቸው ጋር እያገናኘን እና 2016 እስከ 18 እንደዛ ሰራውኝ እና 18 ላይ እንደ አጋጣሚ ውጭ የሚኖር ማቀው ድሮ ነበር እና ይሄን ቴክኖሎጂ እዚህ ሲመጣ ባይ ዘ ዌይ ሲድቦል የሚባል እኮ ቴክኖሎጂ አለ ጀርመኒ ውስጥ በጣም የሚጠቀሙት እና ምናምን ብሎ አሳየ ማለት ነው። ልክ የዛኔ ሳይሆኗም ላይክ ይሄን ነበርን የሚፈልገው ፕሮዳክት ላይ የወጣቱን ነበር ይዤ እየሰራ የነበረው ነው። በቃ የፈለኩት የእኔ ነገር ምንድን ነው? የወጣቱን ይዤ እያቀረብኩኝ ኬንያ ድረስ ሁሉ ከኤምባሲ ጋር ኤክስፖ አዘጋጅተናል። ከወጣቱ ጋር አብረን እየሰራን ግን የራስህ ምንም ቢሆን የራስህ ነገር የራስ ነውና የራሴ እንደ አጋጣሚዎችን ሳገኝ ለሞመንቴን ፕሮዳክት ስተዋወቀው ፋሚሊየር ሲሆን አራት ዓመት ወደ ገጠሪቷ ኢትዮጵያ ወደ ደቡብ ክልል ኖርኩኝ። በደንብ ፕሮዳክቱን አጠናውት። አሁን በቃ በደንብ ቤስት ፍሬንድ የሳደገው ፕሮዳክቱን ወደ አዲስ አበባ መጣው ማለት ነው። እንግዲህ ሕሊና የተለመደ አይነት የችግኝ ማፍላት ሂደትና እንዲሁም ደግሞ ተክሎችን ደግሞ የማብቀል ሂደትም አለ ኢትዮጵያ ውስጥ የተለመደው። በርካታው የኢትዮጵያ ሕዝብ አሁንም ድረስ በግብርና ላይ የተመሰረተ ኑሮ የሚገፋ ሕዝብ ነው። እናንተ የጀመራችሁትን አይነት አሰራር ወደፊት ማምጣቱ ያለው ፋይዳ ምንድን ነው? እንዳልኩ ሲድቦል ትንሽ ብትመስልም ውስጧ ብዙ ሚስጥር ነው የያዘችው እና አንዱ የእኛም መከተል ያለባቸው በተለይ ይሄ ለገቨርመንታል ኢንስቲትዩት የሚጠቅም ኢንፎርሜሽን የሚመስለኝ፣ አሁን ለምሳሌ አረንጓዴ አሻራ ላይ በጣም ብዙ ብር እየወጣ ነው። ችግኙን ማፍላት የሚባለው ነገር አለ። በዛ ላይ ደግሞ ዘሮቹ ራሱ አሁን አንዳንዴ በችግኝ መልክ እንኳን ባይቀየሩ ይበተናሉ። ዘሮቹ በዛ ጊዜ በተለያዩ አዋፋት እና እንትኖች የሚበላበት ጊዜ አለ። ሲድቦሉ ደግሞ ይሄን ይጠብቀዋል። አሁን በግሪን ሌጋሲ ካወራውለ ችግኝ ማፍላት የሚባለውን ፕሮሰስ ያስቀረዋል የኛ መቆፈር የሚባለውን ነገር ያስቀረዋል። በሚሊዮኖች ያሉ ብሮችን እዚህ ጋር ሴቭ የምናደርግበት መንገድ ይሆናል ማለት ነው እና በምናጠፋው ሌላ ለልማት ላይ የምናውሉበት ኦፖርቹኒቲ ይኖራል። ሁለተኛ ለገበሬው ለገበሬው አተካከሉ ቀላል ነው። ከላይ ቁጭ ነው እንዳልኩ፣ የሚሆነው ዝናብ ወቅት ከሆነ በዝናብ ትተዋል እስከነጭራት ነው። ማጠጣት የሚባለው ነገር ራሱ አይኖርም። በበጋ ከሆነ ግን ሲድቦሏ ክራክ እስክታደረግ ከሶስት ሳምንት እስከ አንድ ወር ቢፈጅ ነው ክራክ እስኪያደረግ ድረስ እስከዛ እናጠጣታለን። ውሃ ማለት ነው እና ለገበሬው ለምሳሌ አንድ ቆስጣ ምሳሌ በስድስት ወር ያድግለት በችግኝ ሲድቦል ከሆነ ግን በስድስት ወር ውስጥ ሁለት ጊዜ ያን ቆስጣ አሳድጎ መሸጥ ይችላል ማለት ነው። ሰው ካምም የምንጨምርበት መንገድ ይሆናል። በረሃማ ቦታዎችንም ሪፎረስት የምናደረግበት በቀላል በሆኑ መንገዶች ማለት ነው። በዛ ላይ በጣም ብዙ የስራ እድል መፍጠር የሚችል ነው። በተለይ ሲቲ ፋርሚንግ ላይ አዲስ አበባውን ሎክ ብንደረግ እኛ ምግብ ከውጭ ነው የሚገባው እዚህ ውስጥ የለንም። እኛ የምናሳድገውና የከተማ ግብርና አሁን አዲስ አበባ ብዙም የለም አለ ግን ዳርዳሯና ያለችው መሀል ላይ የለም አሁን ያንን በሲድቦሉ መስራት ራሱ የምንችልበት ነውና አንድ ምን አዲስ አበባ የመጣሁበት ምክንያት ለዚህ ነው። ከግብርና ጋር የተገናኙ ስራዎችን በርካታ ወጣቶች የሚመለከቱበት አንድ የተለመደ ነገር ግን ትክክል ያልሆነ እይታ አለ። የከተማ ልጆች ሊሳተፉበት የማይገባ ገጠር ያደጉ ብቻ ልጆች የሚንቀሳቀሱበትና የሚገቡበት አይነት ዘርፍ ነው ብለው የማመንና የመመልከት አይነት አመለካከት አለ። ግብርናና ወጣቶች በምን መንገድ ነው ሊቆራኙ የሚገባው? በጣም የሚገርም ብዙ ጊዜ ስቴሮታይፕ የሚደርሳኝ ነገር ነው ይሄ። በተለይ የሆነ የሰው አባባል አለ አንቺ አርክቴክቱ ነሽ እንዴት ወደዚህ ገባሽ? ወይም የአዲስ አበባ ልጅ ቦሌ ሚካኤል ነኝ እና የቦሌ ልጅ ነች ምናምን የሚባሉ ስቴሮታይፖች አሉ እንዳልካቸው ኦልሬዲ የተሳሳቱ ጀስት ቢካዝ እኔ ቦሌ ኖርኩኝ ማለት ተራልነከ ማለት አይደለም። አይደል እንዴ? እና የተሳሳት የሆነ አስተሳሰቦች አሉ። ገጠር ራሱ ስኖር ረግ እቺ አዲስ አበባ ልጅ መታ የሚባ እና ይሄ ዶሮ እኮ ምናምን አለው ኔ እና እንደዚህ ትነኪ ያለሽ እንደ አንቺ ይሄ እኮ ምናምን የሚሉኝ ነገሮች አርሳለሁ ራሱ ማረስ ካለብኝ እራሱ ምናምን ነገር እና ብዙ ሰው ይጠይቀኛል። ለምንድን ነው እንደዚህ ምታረጊ እንደዚህ ሆነሽ እንዴት እንደዚህ ታያለሽ ምናምን የሚለው ግን የሚገርምህ አግሪካልቸር ወይም ግብርና እንደሱ የተከበረና ትልቅ ስራ የለም። ምክንያቱም አደ ኤንድ ኦፍ ተደይ ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምን ነካኝ የሚል ወጣት ነው ያለው፣ በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከ ሀብታሙንና እንግዳውን እናመሰግናለን። ውይይታቸው አልተጠናቀቀም፤ በነገውም ምሽት የሚቀጥል ይሆናል። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ ተፈላጊ የሆነ ክህሎት እየሆነ በመምጣቱ በኢትዮጵያ የሚገኙ ተማሪዎች በኮዲንግና ሮቦቲክ ስልጠና የሚሰጥ አዲስ ፕሮግራም ተጀምሯል። ስልጠናውን የሚሰጠው ስቴም ሲነርጂ የተሰኘ ተቋም ሲሆን በመጀመሪያ ዙር ያሰለጠናቸው የሁለተኛ ደረጃ ተማሪዎች የገንዘብ መቀበያ ማሽን ኤቲኤም እንዲሁም ደግሞ ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት የተመረቁ ሲሆን ስራ አጥነትን ለመቀነስና ከዘመኑ ጋር የሚሄዱ አዳዲስ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና ከአንደኛ ደረጃ ጀምሮ ለሁሉም ትምህርት ቤቶች እንዲሰጥ ለማድረግ እንቅስቃሴ ጀምረዋል። ስመኝሽ የቆየ ትቀጥላለች። ኮዲንግ ማለት የሰዎችን ሐሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የአስራ ሁለተኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል። እኔ ያው እድለኛ ነበርኩ ወላጆች ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት በህጻንነቴ ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ እና ፋትኔት ያደረገኝ ነበረ እና በራሴም ኮዲንግ ጀምሬ ይል ብያ ተምሬ ነበረ። ይሄን እድል ደግሞ እንዴት አገኘወት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ ና ኮዲንግ ትሬኒንግ ልንጀምር ነው፣ ልጅሽ ይፈልጋል ዋ ያላት። እኔም ደግሞ ድሉን ማንዲያ በልጠኝ ስላልፈለኩኝ ወዲያውኑ ሪጅስተር እንድናደርግ ጠየቋል። ሳሙኤል ስቴም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን በአጭር ጊዜ የሰሩት ስራ በርካቶችን አስገርሟል። ሞስትሊ ሪፕላዩ በጣም ፖዚቲቭ ነበረ። አሁን አስተማሪያችን እና ዛስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጣዋ ተወታል እና በጣም ተጠንቀዋል። ለእነሱ ሜክስቴን አርገንላቸው ነበር ፕሮሰሱን እና በጣም ደስ ብላቸው ነበረ። የ18 ዓመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርቦኖን ያደገው የካቴድራል ተማሪና ዘንድሮ አስራ ሁለተኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የስምንተኛ ክፍል ተማሪ እያለ ነው። እኔም ከጻነት ጀምሮ ቲቪም ላይ በማየውም ቤተሰብ ምናምን ሲጠቀሙ በማየውም በጣም ትልቅ ኤክስፖር ነበረኝ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው ከዛ እኔ ፐርስናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር እና የሁሉም የነ ፌስቡክ እነ ማርክ ዙከርበርግም የተስራ የነ ኢሎን ማስክ ኦልሞስት እንዳለ ሁሉም አፕብሪንግንጋቸው ከጫነታቸው ጀምሮ ኮዲንግ ምናምን ተምረው እንዴት አሁን ከዛ በኋላ ምን እንዳደረጉ ኮሌጅ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው እና የትዘኔር እንደሆኑ ምናምን እንዳለ አይቼ ነበር እና እሱም ኢንትረስትን አሳደረብኝና፣ ይህን ነገር እኮ መማር አለብኝ ጊዜ አባቴን ጠየቅኩት ና ንትን ፐርሰናል ቱተር ቀጠለልኝ ና ፎር የሆን ያህል ማንት ጃቫ ኮርስ ወሰድኩኝ ማለት ነው። ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል። ጀመሪያ ለሳይንስ ሲነርጂ በጣም አክብሮት ማቅረብ እፈልጋለሁ ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፔሪንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደውም እኔ ተሳስቻለሁ ብዬ ነው የማስበው። በጣም አተ ያንገር ኤጅ ነው መጀመሪያ ያለባቸው እንደዚህ አይነት ነገር በጣም ከልጅናታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ፣ እንደዚህ አይነት ኮርሶች ይስገቡ ያስገባቸው ከትምህርታቸውም ጋር በጣም ብዙ ጊዜ እኔ እንደውም አይጋጭም ብዬ ነው የማስበው። ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ። ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የእሱ ነሽ ተሾመ ልጇ ተሰጥኦውን እንዲያዳብር እንዴት እንዳገዘችው ትገልጻለች። የኮምፒውተር ቤት ነበረና እንዲነካካ እንፈቅድለት ነበረ። ማጥፋት፣ ማብራት፣ ይሄን ንቃ ይሄን ንቃ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያያቸው እናደርግ ነበረ። ያው ከልጅነቱ ጀምሮ በእርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ እንደዚህ በማለት እነሱን ያነብ ነበር። በልጇ ውጤት እጅግ የተደሰተችው የእሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች። ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየ ሃይስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሎች ልጆች ማውጣት ያስፈልጋልና የእኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብዬ አምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንዳንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ። ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቲም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋይ ለገሰ ይገልጻሉ። ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ በሜዲስን በሄልዝኬር በባንኪንግ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህንን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ የፕሮብለም ሶልቪንግ ስኪልስ፣ የክሪኤቲቪቲ ስኪልስ ኪሪሲቲ ስኪልስ እንዲሁም ሎጂካል ቲንኪንጋቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲም ወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄው በማፈላለግ ደረጃ ስለሚነጋገሩ የቲም ወርክ ስኪላቸውን፣ የኮላቦሬሽን ስኪላቸውን፣ የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው። ስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራትና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን መፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ። ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ለርን ኮዲንግ በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩ እና ትምህርቱን አግኝተው እንዲሰለጥኑ የኛም ድጋፍ እዚህ ላይ እንዳለ እና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ። ሳሙኤል ና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የሮብ ምሽት መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በቪ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ ድረ ገጽ ላይ ልታገኟቸው ትችላላችሁ። ኢትዮሳት ላይ በሳተላይትም እንታያለን። በመቀጠል ደግሞ የምናልፈው ወደ ፋሽን ነው። በለንደን የሚገኘው የቪክቶሪያ ና አልበርት ሙዚየም በአይነቱ ትልቁ ነው ያለውን የአፍሪካ ፋሽን ኤግዚቢሽን እያዘጋጀ ይገኛል። የአፍሪካ ፋሽን የሚል ስያሜ የተሰጠው ይህንን ትርኢት ፓሲ የሆምነህ ያዘጋጀውን ቆንጅታዬ እንደሚከተለው ታቀርበዋለች። የአፍሪካ ፋሽን ትርኢት ለንደን በሚገኘው የቪክቶሪያ ና አልበርት ቤተ መዘክር ተከፍቷል። አዘጋጆቹ በአይነቱ ትልቁ እንደሆነ ይናገሩለታል። መሀል ለንደን በሚገኘው ሚዚየም አሉ የተባሉ የአፍሪካ ቀለማት ለእይታ ቀርበዋል። የፋሽን ጥበብ ፈጣሪዎች ህልማችን ተሳካ ብለው የተደሰቱበት ትርኢት ነው። ሰኒዶላት ደ ኔስት ኮሌክሽን በተባለ ኩባንያ የፋሽን አማካሪና አሳማሪ ባለሙያ ሲሆን የኬንያን የፋሽን ኢንዱስትሪ ለዓለም ለማስተዋወቅ ጥረት እያደረገ ነው። ቪክቶሪያና አልበርት ቤተ መዘክር እጅግ ከፍተኛ በሆነ ጥንቃቄ ያዘጋጀው የፋሽን ትርኢት ነው። ስለሆነም ለእኔ ይህ ትርኢት እስካሁን ከተደረጉት ሁሉ ለበለጠ አህጉሪቱ ውስጥ ያለውን የፋሽን ኢንዱስትሪ ይዞታ በትክክል የሚያንጸባርቅ ሆኖ አግኝቸዋለሁ። በቪክቶሪያና አልበርት ቤተመዘክር የዚህ የፋሽን ትርኢት ዋና አዘጋጅ የሆኑት ክሪስቲን ቼሰኒስካ ሲናገሩ እንዲህ ብለዋል። በዚህ ትርኢት ለፋሽን ጥበብ ፈጣሪዎችና በትርኢቱ አስተዋጽኦ ላበረከቱት ሁሉ መድረክ መስጠት በመቻሌ ክብር ይሰማኛል። በጣም ወቅቱን የጠበቀ ስራ ነውና፣ ምክንያቱም እንደኛ እምነት የአፍሪካ ፋሽንና ፈጣሪዎቹ የዓለም አቀፍ ፋሽንን መልክዓ ምድር እየቀየሩ ነው። በለንደኑ የአፍሪካ ፋሽን ትርኢት ላይ ከሃያ አምስት ሀገሮች የተውጣጡ በርካታ የፋሽን ዲዛይነሮችና እና የፎቶግራፍ ባለሙያዎች ስራዎች የቀረቡ ሲሆን ፊት ለፊት በአይን ከሚታየው ጥበብ ስር የፋሽንና የፖለቲካን ትስስር የሚያንጸባርቅ የፋሽንና የፖለቲካ ግንኙነት እንደሚንጸባረቅ የትርኢቱ አዘጋጅ ክሪስቲና ቼሴንካ እንዲህ ሲሉ ያስረዳሉ። በጨርቆቹ ላይ ያሉት ምልክቶችና ስዕሎች ድምፅ በሌለው መንገድ ያን እንዴት እንደሚያንጸባርቁ ማየት ይቻላል። ከዚያም በተጨማሪ ሀገሮቹ ነፃነታቸውን በተቀዳጁበት ወቅት ፋሽንና አልባሳት የነበራቸውን ኢኮኖሚያዊ አቅምም የሚያሳይ ነው። ይህ የፋሽን ኤግዚቢሽን ከአሁን በፊት ለአፍሪካ ተገቢውን ቦታ ባለመስጠት እንደ ሌሎች ተቋማት ሁሉ ድክመት ያሳየ የነበረው የቪክቶሪያና አልበርት ቤተ መዘክር በአሁኑ ወቅት ለአፍሪካ ጥበብ ተገቢውን ትኩረት ለመስጠት ቁርጠኛ መሆኑን ያንጸባርቃል ብለዋል ክሪስቲና። ከሀያኛው ምዕት ዓመት በፊት ተገቢ ቦታ አልተሰጠውም ወይም በትክክል አልተገለጸም። ወይም ደግሞ አደባባይ ላይ እያለ ተደብቆ ኖሯል ማለት ይቻላል። አሁን ግን የቅኝ ገዢ ስረ መሰረት እንደነበረን አምነን የተቀበልንበት ወቅት ላይ ደርሰናል። እናም ያ ያስደስተናል። የፋሽን ባለሙያው ሰኒ ዶላት ወደፊትም ብዙ መሰራት እንዳለበት ሳያስገነዝብ አላለፈም። ይህ ትርኢት ወደፊት በአፍሪካ የፋሽን ጥበብ ላይ ለሚዘጋጁ ትርኢቶች አዲስ ደረጃ አስተዋውቋል። ወደፊት ደግሞ የእያንዳንዱ የአፍሪካ አገር ድምፅ የሚሰማበት ትርኢት ይዘጋጃል ብለን ተስፋ እናደርጋለን። የለንደኑ የአፍሪካ ፋሽን ትርኢት እስከ መጪው የአውሮፓ 223 ዓ ም ሚያዚያ አጋማሽ ድረስ እንደሚቆይ ተገልጿል። Gabina VOA. ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 2022 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በዩናይትድ ስቴትስ የመሳሪያ መታጠቅ ህግ እጅግ አከራካሪ ነው። በተለይም ደግሞ በገበያ ቦታዎችና በትምህርት ቤቶች ላይ ከሚደርሱ ጥቃዎች ጥቃቶች የተነሳ ቁጥጥሩ ሊጠብቅ ይገባል የሚለው ድምጽ እየከረረ መጥቷል። ከሰሞኑም የጦር መሳሪያዎችን በአደባባይ ለመያዝ ፈቃድ ይሰጥ የነበረውን የኒውዮርክን የጦር መሳሪያ ደህንነት ህግ የሻረው አወዛጋቢው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ ከወጣ ከወር በኋላ ውይይትና ክርክሩ አሁንም ቀጥሏል ይለናል ተከታዩ ዘገባ። በዩናይትድ ስቴትስ ኒው ጀርሲ ክፍለ ግዛት ስለ ጦር መሳሪያዎች ስልጠና በሚሰጥበት ማስተማሪያ ውስጥ ለቲፍ ዲከርሰን እያሰለጠኑ ናቸው። ማሰልጠኛው ኒው ጀርሲ ፋየር አርምስ አካዳሚ ይባላል። አሁን የአደጋ መጠበቂያውን አላቁት። ቀዩ ነቁጥ ማለት ተኩስ ነው። የአደጋ ወይም የጥንቃቄ መጠበቂያው ክፍት ተደርጓል። አሁን ጠመንጃችን ከአደጋ የተጠበቀ ነው ማለት ነው አይደለም? በፍጹም ከአደጋ የተጠበቀ አይደለም። አንድ የሆነ ስህተት ቢገጥም የተጠበቀ ላይሆን ይችላል። ከጦር መሳሪያ ጋር በተያያዙ ስራዎች ላይ ለ27 ዓመታት የቆዩት ላቲፍ ዲከርሰን የኒውጀርሲው አካዳሚ ዳይሬክተር ናቸው። ኒውጀርሲ ውስጥ የጦር መሳሪያ መያዝ ወይም ለመያዝ ህጋዊ ፈቃድ ማውጣት የሚፈልጉ ሰዎችን ያሰለጥናሉ። And we have basic, intermediate and advanced training that we do with ጥቂት ሰዓታት በክፍል ውስጥ ከዚያም በተኩስ ርቀት መስክ ላይ ልምምድ ይደረጋል። ዲከርሰን ለመሰልጠንና ሽጉጥ ወይም ጠመንጃዎች መግዛት የሚፈልገው ሰው ቁጥር እየጨመረ መምጣቱን ማስተዋላቸውን ይናገራሉ። በአገሪቱ የሚሰሙ በጦር መሳሪያዎች የሚፈጸሙ መደዳ ጥቃቶችና ግድያዎች ሰዎች ራሳቸውን ስለመከላከል የበለጠ እንዲያስቡ እያደረጋቸው መሆኑን ዲከርሰን ይገልጻሉ። ሁሉም ሰዎች የራሳቸውን ደህንነት መጠበቅ መቻል አለባቸው። ለራሳቸው ደህንነት በሌሎች መተማመን የለባቸውም። መታጠቅና የመሳሪያዎቹን አጠቃቀም ማወቅ ፖሊስ በሌለበት ራሳቸውን መከላከል እንደሚያስችላቸው ብዙ አሜሪካውያን ያምናሉ። መሳሪያ የሚገዛ ሰው ማንነትና የጀርባ ታሪክ ፍተሻ አስፈላጊ በመሆኑ ሀሳብ ዲከርሰን ያምናሉ። ይሁን እንጂ አጠቃቀሙን ከማወቁ ጋር የመሳሪያ ባለቤቶች የግል ኃላፊነትና ጥንቃቄ ጉዳይም እጅግ በጣም አስፈላጊ እንደሆነ ይመክራሉ። ሻኪል ፔሪ ከሰልጣኞቹ አንዱ ናቸው። እንዴት አድርገህ በአግባቡ ልትሳተፍ እንደምትችል አታውቅምና እዚያ ቦታ መሆን አትፈልግም። ይህ ስልጠና የጠለቀ የህግ እውቀትን በሚመለከት ብዙ ጠቃሚ ነገሮች አሉት። ካርሎስ ሶቶም የመሳሪያ አያያዝና አተኳኮስ እየሰለጠኑ ነው። መሠረታዊ የሥነ ሥርዓት ሕግ ነው፣ ሰው ማክበርና የትኛውንም ሕግ አለመጣስ። እኔ ከረጅም ዓመት በፊት ሠራዊቱ ውስጥ ስለነበርኩ ሕጎቹንና ደንቦቹን አውቃቸዋለሁ። ባለፈው ሰኔ ጠቅላይ ፍርድ ቤቱ መሳሪያ ፊት ለፊት ሳያሳዩ ይዞ መንቀሳቀስን የሚከለክለው የኒውዮርክ የጦር መሳሪያ ደህንነት ህግ ህገ መንግስታዊ አይደለም ሲል ውድቅ አድርጎታል። የጠቅላይ ፍርድ ቤቱ ውሳኔ ኒውዮርክ ውስጥ ተቃውሞ የቀሰቀሰ ሲሆን፣ ባለስልጣናቱ ችግሩን ለመቆጣጠር ሌላ ዘዴ እንደሚያፈላልጉ ቃል ገብተዋል። የኒውዮርክ ከተማ ምክር ቤት አፈ ጉባኤ ኤድሪየን አደምስ ለሮይተርስ እንዲህ ብለዋል። ይህንን ጉዳይ አስመልክቶ ዛሬ በዩናይትድ ስቴትስ ጠቅላይ ፍርድ ቤት በተሰጠው ውሳኔ የተነሳ ብዙ ሰዎች ህጋዊ በሆነ መንገድ መሳሪያዎቻቸውን በየህዝብ አደባባዩ እንዲታጠቁ ተፈቅዶ ጎዳናዎቻችን በመሳሪያ ጎርፍ ሲጥለቀለቁ ዝም ብለን መመልከት አይኖርብንም። የኒውዮርክ ህግ አውጪዎች ማንም ወደ መንግስት ህንፃዎች፣ ትምህርት ቤቶችና መኖሪያ ቤቶች እንዲሁም የማምለኪያ ቦታዎችን የመሳሰሉ የከተማው የተወሰኑ ክፍሎች የጦር መሳሪያ ይዞ እንዳይገባ ደንግገዋል። መሳሪያ የመታጠቅ መብት ተሟጋቾችም ቢሆኑ ጉዳዩ በተለየ መንገድ እንዲታይ ወይም እንዲያዝ መጠየቃቸው የሚደንቅ አይደለም። ትምህርት ቤቶች በቀላሉ ለአደጋ የተጋለጡ መሆናቸውን እስካወቅን ድረስ የትምህርት ቤቱን የጥበቃ ሰራተኞች በማስታጠቅ መከላከል ይኖርብናል። ለራሳቸው ደህንነት የሰጉ ወገኖች የኔን መብት ሊገድቡ አይገባም። እኔ ህግ አክባሪ ዜጋ ነኝ። መሳሪያ የመታጠቅ መብት በሕገ መንግስት በተቀረጸበት አገር የጦር መሳሪያ ቁጥጥር ጉዳይ የጦፈ ክርክር ከሚደረጉባቸው መነጋገሪያዎች አንዱ ነው። አጭር ተመልካቾቻችን፣ የሮብ ምሽት የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። አብራችሁ ውስጥ ለቆያችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን ለጋቢና ቪ እያላችሁ በፌስቡክ ገጻችን ላይ አድርሱም። የደንገረመው መሰናዶውን የመራው ኤልያስ አስማረ በድምፅና ምስል ምህንድስናው እናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር በመሆን እንሰናበታለን። ሰላም ጤና ስጥልኝ። ደህና እደሩ።